የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 22 2015 ዓ ም ዝግጅታችን ጀመረ። በአንጻራዊ ሰላም በሰነበቱ የአማራ ክልል ከተሞች ዳግም ግጭት መቀስቀሱን የክልሉ ነዋሪዎች ተናገሩ። ከአስር ሰዓት በኋላ አካባቢ ነው የጀመረው። እስከ ምሽት አንድ ሰዓት አካባቢ ውጊያ ነበረ። ከኛ ጋ የመጣው ሶስት ሰው ብቻ ነው ክላ ይመስለኛል። ዛሬ ስልክል ስላለ መረጃ የለኝም። በግጭቱ መቀስቀስ ዙሪያ ካነጋገርናቸው ነዋሪዎች መካከል አንዱ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ከጋሞ ዞን አርባ ምንጭ ዙሪያ ወረዳ ግጭት ጋር በተያያዘ ሰዎች ታሰሩና ሌሎች የሀገር ውስጥና የውጭ ዘገባዎችም በምሽቱ ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል ደረጀ ደስታ ለዜናው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራ ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ በድጋሚ እንደምናመሻችሁ አድማጮች፣ አሁን የዕለቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በዛሬው ዜናዎቻችን ግብጽ ኢትዮጵያና ሱዳን በሕዳሴ ግድብ ላይ ድርድራቸውን ቀጥለዋል፣ በግሪክ ፍልሰተኞችን ያሳፈሩ ጀልባዎች ተገልብጠው ሰዎች መሞታቸው፣ በኒጀር የፈረንሳይ አምባሳደር እጣና የሚሉትና ሌሎችን ይዘናል። አሁን ወደ ዝርዝሩ እናልፋለን። ግብጽ ኢትዮጵያና ሱዳን በህዳሴ ግድብ ላይ ድርድራቸውን ቀጥለዋል ግብጽ ኢትዮጵያና ሱዳን ተቋርጦ የነበረውን ኢትዮጵያ እየገነባች ባለችው የህዳሴ ግድብ ላይ የሚያደርጉትን ድርድር ትናንት ካይሮ ላይ እንደገና መቀጠላቸውን ባለስልጣናትን ጠቅሶ አሶሴትድ ፕሬስ ዘግበዋል እንግዱ ወልዴ ዝርዝራለሁ ድርድሩ የቀጠለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የግብፁ ጠቅላይ ሚኒስትር አብደልፈታህ አልሲሲ በኢትዮጵያ የተነገነባ ባለው የህዳሴ ግድብ ጉዳይ በአራት ወራት ውስጥ ስምምነት ላይ እንደሚደርሱ ባለፈው ወር ማስታወቃቸውን ተከትሎ ነው። አራት ነጥብ ስድስት ቢሊዮን ዶላር የሚፈጀው ግድብ ፍላጎቷን ከግምት ውስጥ የማያስገባ ከሆነ የናይልን ወንዝ ለግብርናና 100 ሚሊዮን ለሚሆን ህዝቧ የውሃ ፍጆታ የምትጠቀመው ግብፅ ትልቅ ስጋት እንደሚሆኑባት ስትገልጽ ቆይታለች። የግብፅ የመስኖ ሚኒስትር ሃኒ ስዌላም ንግግሩ መጀመሩን አብስረው የግድቡን አጠቃቀምና የውሃ አሞላል በተመለከተ ግብፅ ህጋዊ አስገዳጅ ስምምነት እንዲደረግ እንደምትሻ አስታውቀዋል። በርካታ ቴክኒካዊ እና ህጋዊ መፍትሄዎች አለ ያሉት ሚኒስትሩ በተናገሩት ላይ ዝርዝር መረጃ ከመስጠት ተቆጥበዋል። ስምምነት ከመፈጸሙ በፊት ኢትዮጵያ ግድቡን በመሙላቷ በካይሮና በአዲስ አበባ መካከል ውጥረት ሰፍኖ ቆይቷል። ለተከታታይ ዓመታት ድርቅ የሚከሰት ከሆነ ኢትዮጵያ ምን ያህል ውሃ ትለቃለች እንዲሁም ወደፊት ሊከሰቱ የሚችሉ ጭቅጭቆችን ሶስቱ ሀገራት እንዴት መፍትሄ ሊሰጡት ይችላሉ የሚሉት ካልተመለሱት ጥያቄዎች ውስጥ ይገኙበታል። ኢትዮጵያ አስገዳጅ ስምምነትን እንደማትቀበል በፕሮጀክቱ መጨረሻ ማስታወቋን የሮይተርስ ዘገባ አስታውሷል። አብዛኛው የአገሪቱ ሕዝብ የኤሌክትሪክ ኃይል ተጠቃሚ ባለመሆኑ ግድቡ አስፈላጊ እንደሆነ ኢትዮጵያ ስትገልጽ ቆይታለች። ሱዳን በበኩሏ ጎርፍ እንዳይከሰት ለማድረግና ኃይል አመንጭ ግድቦቿን ለመከላከል በሚል በግድቡ አጠቃቀም ላይ የኢትዮጵያ መረጃዎችን እንድታጋራና እንድትተባበር ትጠይቃለች። የህዳሴው ግድብ የሚገኘው ከሱዳን ድንበር 10 ኪሎ ሜትር ርቀት ላይ ነው። ጥቁር አባይና ነጭ አባይ ካርቱም ላይ ተገናኝተው ውሃው በግብፅ አድርጎ ሜዲትሬንያን ባህር ይቀላቀላል። ከውሃው 85 በመቶ የሚሆነው የሚነሳው ከኢትዮጵያ ነው። የሱዳን ጦር ሰራዊት መሪ ጀኔራል አብደል ፈታህ ብርሃን እሳቸው በሚመሩት ጦርና ተንቀናቃኛቸው ኮሎኔል መሐመድ ሀምዳን ደጋሎ በሚመሩት የፈጥኖ ደራሽ ኃይሎች መካከል ጦርነት ከጀመረ ወዲህ ለመጀመሪያ ጊዜ ትናንት እሁድ ፖርት ሱዳንን ጎብኝተዋል። ቡርሃን ካርቱምን በመልቀቅ ፖርት ሱዳን ከመድረሳቸው በፊት የሰሜን አባይ ክፍለ ግዛትን መጎብኘታቸው ተመልክተዋል። ጄኔራሉ ፖርት ሱዳን እንደደረሱ የልዕልና ምክር ቤቱ ምክትል ፕሬዚደንት ማሊክ አጋር አቀባበል ካደረጉላቸው ባለስልጣናት መካከል እንደነበሩ ተገልጿል። ጉብኝቱን አስመልክቶ በአገር ውስጥ መገናኛ ብዙኃን የተሰራጨው የቪዲዮ ምስል ቡርሃን በአገሪቱ ወታደራዊ መኮንኖች አቀባበል የተደረገላቸው መሆኑን አሳይተዋል። በጦርነቱ እስካሁን ከ ሶስት ነጥብ አራት ሚሊዮን በላይ ሰዎች ለመፈናቀል መገደዳቸውን የተባበሩት መንግስታት ድርጅት የፍልሰተኞች ድርጅት አስታውቋል። የዚምባብዌ ፕሬዚደንት ኤምርሰን ምን ጋጓን ወደ ስልጣን የሚመልሰውን የዝምባብዌ ምርጫ መጠናቀቅ ተከትሎ የፕሬዝደንታዊ ምርጫውን ውጤት ተገቢነት በመቃወም የሚደረግ እንቅስቃሴ ሁሉ ሰላማዊና ግልጽ መፍትሄ የሚያመጣ መሆን አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አሳሰቡ። ዓለም አቀፍ ታዛቢዎች ምርጫው በፍርሃትና ማስፈራራት አውድ ውስጥ የተካሄደ መሆኑን ተናግረዋል። የምርጫው ውጤት ከተጠበቀው ሁለት ቀናት ቀደም ብሎ ቅዳሜ ምሽት ይፋ ሆኗል። የዚምባብዌ ምርጫ ኮሚሽን ውጤት እንደሚያሳየው ምናንጋዋ 52.6 በመቶ ድምፅ በማግኘት በድጋሚ ተመርጠዋል። የተቃዋሚ መሪ ኔልሰን ቻሚሳ የምርጫው ውጤት በጥድፊያ የተሰበሰበ ነው ብለዋል። ቻሚሳ በቀድሞ የትዊተር በአሁኑ ኤክስ ላይ ስለ ምርጫ ውጤት በሰጡት የመጀመሪያው ሕዝባዊ ምላሽ የዚምባብዌ ሕዝብ ድምፅህን ሰርቀውታል ተስፋህን ግን ፈጽሞ አይሰርቁትም ያሉ ሲሆን ይህ ትልቅና ግልጽ ማጭበርበር ነው ብለዋል። በአዲሶቹ የኒጀር መሪዎች ሀገር ለቀው እንዲወጡ የታዘዙት የፈረንሳይ አምባሳደር ሀገር ለቀው ስለመውጣታቸው ግልጽ አለመሆኑ ተነገረ። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ግን አምባሳደሩ በኒጀር እንደሚቆዩ ዛሬ ሰኞ መናገራቸው ተመልክተዋል። ባለፈው አርብ የኒጀር የውጭ ጉዳይ ሚኒስተር ባወጣው መግለጫ አምባሳደር ሲልቫን ኢቴ ሀገር ለቀው ለመውጣት ያላቸው ጊዜ 48 ሰዓታት መሆኑን አስታውቀው እንደነበር ተመልክተዋል። ትዕዛዙ የተሰጠው አምባሳደር ኢቴ ፕሬዚደንት መሐመድ ባዙምን ከስልጣን ካስወገዱ ወታደራዊ መሪዎች ጋር ተገናኝተው ለመነጋገር ፈቃደኛ ባለመሆናቸው መሆኑን ተገልጿል። ኒጀር የቀድሞ ፈረንሳይ ቅኝ ግዛት ስትሆን ፈረንሳይ እስካሁን በአገሪቱ የተሰማሩ 1500 ወታደሮች አሏት። ባለፈው እሁድ በሺዎች የሚቆጠሩ የኒጀር ዜጎች በአገሪቱ ዋና ከተማ ኒያሚ ወደ ጎዳናዎች በመውጣት ባዙምን ላስወገዱት ወታደራዊ መሪዎች ያላቸውን ድጋፍ ገልጸዋል። ፈረንሳይ ለአዲሶቹ የኒጀር መሪዎች እውቅና ያልሰጠች ሲሆን በኒጀር ብቸኛው ህጋዊ ባለስልጣን የባዙም መንግስት ሆኖ ይቆያል ብላለች። ባዙም ወደ ስልጣናቸው እንዲመለሱ ከጠየቀው የምዕራብ አፍሪካው የኢኮኖሚ ህብረት ኤካዋስ ጋርም ፈረንሳይ እንደምትስማማ አስታውቃለች። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፍልሰተኞችን አሳፍረው ከቱርክ የባህር ዳርቻ ወደ ግሪክ ደሴቶች ሲያመሩ የነበሩ ሁለት ጀልባዎች በመስጠማቸው በውስጡ የነበሩ አራት ህጻናትን ጨምሮ አምስት ፍልሰተኞች መሞታቸው ተነገረ። የግሪክ ባለስልጣናት እንደተናገሩት በግሪክ ደሴት ሌስቦስ አቅራቢያ መስጠማቸው በተገመተው ጀልባዎች ውስጥ የነበሩ ሌሎች 18 ፍልሰተኞችን ማዳን ተችሏል። የመንግስት ቃል አቀባይ ፓቭሎስ ማሪናኪስ በአደጋው የ8 ዓመት ታዳጊ ወንድ ህፃን የ14 እና የ8 ዓመት እንዲሁም የ11 ወር ህፃን ሴት ልጅ መሞታቸውን ተናግረዋል። ዛሬ ሰኞ ማለዳው ላይ ከሳሞስ የኤጂያን ደሴት ወጣ ብሎ የባህር ጠረፍ ጠባቂ ጀልባ 37 ሰዎች ሰዎችን ያሳፈረ ጀልባ መመልከቱ ተገልጿል። ባለስልጣናቱ እንደተናገሩት የነፍስ አድን ስራው የተጀመረው ይህን የጥበቃ ጀልባ የተመለከቱ ፍልሰተኞች ወደ ውሃ ውስጥ እየዘለሉ መግባታቸው ከታወቀ በኋላ ነው። በአደጋው አንዲት ሴት ፍልሰተኛ ስትሞት የባህር ዳርቻ ጠባቂዎች በሳምንቱ መጨረሻ በምስራቅ ኤጂኒያ ደሴቶች በርካቶችን ማዳናቸው ተነግረዋል። ባለፉት ወራት ውስጥ ወደ አካባቢው የሚመጡ የአዳዲስ ፍልሰተኞች ቁጥር እየጨመረ መምጣቱም ተመልክተዋል። ባሳለፍነው ሳምንት የመጨረሻ የጣሊያን ደቡባዊ ግዛት በሆነችው ላምፔዷን ደሴት ከ4200 በላይ ፍልሰተኞች መድረሳቸውን የአካባቢው ፖሊስ አዛዥ ኢማኑኤል ሪሳፊሮ ለሮይተርስ ተናገሩ። ጣሊያን ከሰሜን አፍሪካና የባልካን አገሮች የሚመጡ ስደተኞችን ለማስተናገድ እየታገለች ሲሆን የአገሪቱ ቀይ መስቀል የፍልሰተኞችን ቀውስ አስመልክቶ ተጨማሪ ዓለም አቀፍ ጥረቶች እንዲደረጉ ጥሪ አቅርበዋል። ከስሎቬንያ ድንበር አቅራቢያ የምትገኘው የጣሊያኒቷ ትራይሼቴ ከተማ ከንቲባ ሮቤርቶ ዲፒያዛ ታይቶ በማይታወቅ ሁኔታ በየቀኑ እየጨመረ ስለመጣው የፍልሰተኞች ቁጥር ያላቸውን ስጋት ገልጸዋል። እንደ አውሮፓ አቆጣጠር ከ1990ዎቹ ጀምሮ ከስደተኞች ጋር የተያያዙ ችግሮች ላይ ስሰራ ቆይቻለሁ፣ እንዲህ ያለውን ግን አይቼ አላውቅም ያሉት ከንቲባው ከተማው ድንገተኛ አደጋ ላይ ናት ብለዋል። ጣሊያን በአመቱ ውስጥ ከ107500 በላይ የባህር ስደተኞችን አስተናግዳለች ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር 53ሺህ ብልጫ ማሳየቱ ተመልክተዋል። የጣሊያን ቀይ መስቀል ፕሬዚዳንት ሮዛሪዮ ቫልስትሮ ጣሊያን ብቻ ሳይሆን መላው አውሮፓና ዓለም አቀፉ ማህበረሰብ ለቀውሱ ውጤታማ ምላሽ በመስጠት እጅ እንዳይሰጥ አሳስበዋል። በመጨረሻም በዓለም አቀፍ የጠፈር ምርምር ጣቢያ ሲደርሱ በስፍራው በነበሩ የጠፈር ተመራማሪዎች ትናንት እሁድ አቀባበል የተደረገላቸው አዳዲስ የጠፈር ባለሙያዎች አዲስ ትብብርና ሕብረት እንደሚያስፈልግ አሳሰቡ። ከአራት የተለያዩ አገራት የመጡት አራቱ ሳይንቲስቶች የተመራማሪዎችን አካላዊና የመኝታ ሁኔታ የሚያጠኑ ሲሆን ከጠፈር መንከራኩሩ ውስጥ ክፍል የማይክሮብ ናሙናዎችን በመውሰድ ሳይንሳዊ ምርምሮችን ለማካሄድ ዝግጁ ናቸው ሲል ናሳ አስታውቋል። የረዥም ጊዜ በረራን በመጠባበቅ ላይ መሆናቸውን የገለጹት የሩሲያው ተመራማሪ ኮንስታንቲን ቦሪሶቭ። እዚህ በመሆኔ በጣም ጓጉቻለሁ ብለዋል። እነዚህ ሰዎች በቀላሉ ሲንሳፈፉ የማየት ስሜትን ለመግለጽ በጣም ከባድ ነው። በጣም ተደስቻለሁ ያሉት ቦሪሶፍ በአንድነት ተባብሮ መስራት ምን ያህል አስፈላጊ እንደሆነ በድጋሚ ለመጠቆም እፈልጋለሁ ብለዋል። ይህ ዓለም አቀፍ የጠፈር ጣቢያ እኛው ዓለም አቀፍ የስፔስ ኤክስ በረራዎች ነን ያሉ ሲሆን አሁን እዚህ አምስት አገር ዜጎች ታያለ። ሁላችንም አብረን ለመስራት በጉጉት እየጠበቅን ነው። የአይኤስኤስ 69ና አይኤስኤስ 70 የጠፈር ጉዞዎችን እንቀጥላለን ብለዋል። የአይኤስኤስ ሰባት ጠፈርተኞች ቡድንን የተቀላቀሉት አዳዲሶቹ ጠፈርተኞች የናሳ ጠፈርተኛው ጃስሚን ሞግቤሊ፣ የአውሮፓው ጠፈርተኛ አንድሪያስ ሞገንሰን፣ የጃፓን የጠፈር ተመራማሪ ሳቶሺ ፉሩካዋ እና የሮስኮስ ሞስ ተመራማሪ ኮንስታንቲን ቦሪሶቭን መሆናቸው ተገልጸዋል። ድራጎን የተሰኘችውን የጠፈር መንኮራኩር እና ተመራማሪዎቿ ስፔስ ኤክስ ፋልኮን ናይን ከተባለው ሮኬት ከፍሎሪዳ የተወነጨፉ ባለፈው ቅዳሜ መሆኑም ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀን ለዜናው አመሰግናለሁ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ነሐሴ 22 2015 ዓም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ እና በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችን እንድታመሹ እጋብዛለሁ። አሁን ወደ ቀዳሚው አብይር ዘገባ እንለፍ። ሰሞኑን አንጻራዊ መረጋጋት ይታይባቸው በነበሩ አንዳንድ የአማራ ክልል ከተሞች በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው የትጥቅ ግጭት እንደገና መቀስቀሱን ነዋሪዎች ተናገሩ። የአስቸኳይ ጊዜ ጠቅላይ መምሪያ እዝ ሰሞኑን ባወጣው መግለጫ በክልሉ አንጻራዊ ሰላም እንደሰፈነ አስታውቆ ነበር። የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ቢሮም ሰሞኑን ባወጣው መግለጫ የአማራ ክልል ለሳምንታት ከዘለቀና በታላላቅ ከተሞች ጭምር ከተካሄደ ግጭት በኋላ ወደ መረጋጋት እንደተመለሰ መጥቀሱ ይታወሳል። አስቴር ምስጋናው ዝርዝር አላት። በአማራ ክልል በተለይ በአንዳንድ ዋና ዋና ከተሞች ግጭቶች ዳግም እያገረሹ እንደሆነ ነዋሪዎቹ ተናግረዋል። ምስራቅ ጎጃም ዞን ደብረ ማርቆስ፣ ምዕራብ ጎጃም ዞን በፍኖተ ሰላም እንዲሁም በደቡብ ጎንደር ዞን በደብረ ታቦር ከተሞች ከትናንት በስቲያ ቅዳሜ ጀምሮ የተኩስ ልውውጥ እንደነበረ እና ቁጥራቸው በውል ያልታወቀ ሲቪሊያን መገደላቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጸዋል። ካለፈው ቅዳሜ እስከ ዛሬ ሰኞ ረፋዱ አራት ሰዓት ተኩል ድረስ የከባድ መሳሪያ ድምፅ ሲሰማባት እንዳረፈደ አንድ ለደህንነታቸው ስለሚሰጉ ስማቸው በሚስጥር እንዲያዝ የጠየቁን የደብረ ታቦር ከተማ ነዋሪ ገልጸውልናል። በከተማ ውስጥ የመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ጨበጣ ሲሉ በገለጹት የውጊ አይነት በከተማው የተኩስ ልውውጥ እንደነበር ተናግረዋል። ከትላንት በፊት ከሰዓት በኋላ ፋኖ ወደ ከተማው ገባ፣ በሁሉም አቅጣጫ ቅዳሜ ዕለት ከሰዓት ያው ወደ መከላከያ ካምፕ አድርጎ የተቀመጠበት ቦታ ነበረ። የደቡብ ጎንደር የምንሻ ጽፈት ቤት ቢሮ ነበረ። ከሱ አካባቢ መከላከያ ሰፍሮበት ስለነበር ወደዛ ነገር አብዛኛው ፎርም ያመረው ከዛ በኋላ ያው ውጊያ ተጀመረ እና በዛን ሰዓት ያው ምሽት ላይ ያቆመ። ከአስር ሰዓት በኋላ አካባቢ ነው የጀመረው እስከ ምሽት አንድ ሰዓት አካባቢ ውጊያ ነበረ። ሌሊት ላይ መከላከያ ያንን ቦታ ለቆ ወደ መሀል አደባባይ የአጼ ቴዎድሮስ ሐውልት ወዳለበት ሸሸ። መከላከያ ከዛ አካባቢ ሆኖ በሁሉም ሶስት አቅጣጫ ፋኖች ወደዛ ወዳለበት ተቃረቡ። እዛ መከላከያ የሚሽከረከር ታንክ ስላለው በዛ በሁሉም አቅጣጫ እጅ ትናንትም ዛሬም ከረፋ አዳስ እዛው ላይ ነበር ከባድ ውጊያ የነበረው። እዛ መከላከያ ከባህር ዳር ወደ ደብረ ታቦር መግቢያ ያለ ቀበሌ ሰጉር የሚገባል የሚባል ቀበሌ ያለ፣ እዛ አካባቢ ከፍተኛ ቦታ ላይ ሆኖ ትናንትም ከሰዓት፣ ዛሬም ከባድ መሳሪያ ወደ ከተማ ይተኩስ ነበረ። በቁጥር ምን ያክል እንደሆነ አላውቅም። ሁለት ቆስለው ወደ ሆስፒታል ሲሄዱ አይቻሉ። ዛሬ አንድ አስከሬን ሲሄድ አይቻለ። ታንክ ይህ የሚሽከረከረው ታንክ የነበረው መሀል ከተማ ላይ ስለነበረ እሱ ነው በብዛቱ። ውጊያውም ወደዛን ስለነበረ እሱም ወደ ሶስት አራት አቅጣጫ ይተኩሳል። ከባድ መሳሪያ የሚተኮሰው ወደ መሀል ከተማ በጣም ውጊያም አለ፣ ከባድ መሳሪያም። ሌላው አስተያየት ሰጭም በከተማው በነበረው የተኩስ ልውውጥ እንደነበር ተናግረዋል። ሶስተኛ ቀን ነው አስራ ዘጠኝ ሙሉ በሙሉ ከተማ ውስጥ ነው የነበረ። በርካታ ሲቪሎችና ንጹሐኖች ተጎድተዋል። በርካታ መኖሪያ ቤቶች እና ድርጅቶችም ጉዳት ደርሶባቸዋል። አንድ በደብረ ታቦር ሆስፒታል የሚሰሩና በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁ የሆስፒታል ምንጫችንም ትናንት ሶስት ሰዎች ቆስለው ሆስፒታል እንደገቡ ተናግረዋል። እኛ ጋር የመጣው ሶስት ሰው ብቻ ነው። ቅዳሚ ይመስለኛል ዛሬ ስልክ እንትን ስላለ መረጃ የለም። የአማራ ክልል ምክር ቤት ባለፈው አርብ ባካሄደው አስቸኳይ ጉባኤ ለሁለት አመታት ያህል ክልሉን የመሩትን ዶክተር ይልቃል ከፋልን ባቀረቡት መልቀቂያ መሰረት ማሰናበቱን አስታውቆ በምትካቸውም አቶ አረጋ ከበደን ርዕሰ መስተዳደር አድርጎ ሾሙ ይታወሳል። ምክር ቤቱ ሹመቱን ያጸደቀው የክልሉን ወቅታዊ የጸጥታ ሁኔታ በሚመለከት ሲመክር ከዋለ በኋላ ነው። ይሁንና ሹመቱ ከጸደቀም በኋላ ዋና ዋና በተባሉ የክልሉ ከተሞች ካለፈው ሳምንት ቅዳሜ ጀምሮ በመንግስት የጸጥታ ኃይሎችና ና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ እንደሆነ ያነጋገርናቸው ነዋሪዎች አረጋግጠውልናል። ስማቸውን እንዳንጠቅስ የጠየቁን አንድ የደብረ ማርቆስ ከተማ ነዋሪ በከተማው ከትናንት በስቲያ ቅዳሜ ጀምሮ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ መካሄዱን ተናግረዋል። ሶስተኛ ቀኑ ነው ዛሬ። መንግስት ኃይሎችና በፋኖ ከፊሉ በመከላከያ ነው ከፊሉ በፋኖ ቁጥጥር ስር ነው ያሉት ከተማ ውስጥ ነው የተኩስ ልውውጥ የነበረው ከተማ ውስጥ ነው ተፋታው ነው ያሉት አሁን እራሱ የተወሰኑ ኃይሎች አሉ እግረኛዎች ከተማ ውስጥ እዚህ ቦታ አሉ እዚህ ቦታ አሉ ይባላል። ስሜ ቢጠቀስ ለደህንነቴ ያሰጋኛል ያሉ ሌላው የደብረ ማርቆስ ከተማ አስተያየት ሰጪ ላለፉት ሁለት ቀናት የነበረው ተኩስ ዛሬ ጋብ ቢልም፣ በህዝቡ ዘንድ ከፍተኛ ውጥረት አለ ብለዋል። ወደ ከተማ አካባቢ ነኝ። መሀል ከተማ አካባቢ ከዛሬዎች ሁለት ቀን ተከታታይ ነበረ ማለት ይቻላል። ዛሬ የተወሰነ መረጋጋት አለ። ምክንያቱም ያሉት የመንግስት ኃይሎችም ወደ ተቋማትና ወደ ቤተክርስቲያናት አካባቢ ወደ ህዝብ የሚያዛባቸው አካባቢ ስለሆኑ ግጭቱን መቀበል አላስፈላጊ ያለ መፍታት ጥረት እየተደረገ ነው። እስካሁን ዛሬ የተሻለ ጸጥታና ሰላም አለ ማለት ይቻላል። በአንጻሩ የክልሉ ምክር ቤት አስቸኳይ ጉባኤ በሰላም መጠናቀቁን አስመልክቶ በክልሉ አንጻራዊ ሰላም እንደሰፈነ የአስቸኳይ ጊዜ ጠቅላይ መምሪያ እዙ ከአንድ ቀን በፊት በወጣው መግለጫ አስታውቋል። እዙ ይህን ቢልም ስማቸውን እንዳንጠቅስ የጠየቁን የከተማዋ ነዋሪዎች በበኩላቸው ትናንትም ሆነ ከትላንት ወዲያ በምዕራብ ጎጃም ዞን በፍኖተ ሰላም ከተማ የተኩስ ድምፅ ሲሰማ እንደነበር ነግረውናል። ሞተ ሰላም አሁን ያለችበት ሁኔታ በጣም ከብዷል። በጣም እየተሰቃየን ነው ያለን መከላከያውና ህዝቡ ስብሰባ ተደርጎ ነበር እና ህዝቡ መከላከያው እንዲወጣልን በመጠየቁና ያለውን ነገር ባለመግባባቱ ስብሰባው ተበተነ። ሰውም እየተገደለ ቤት ለቤት እኛ ካለንበት በአይን የታየው እንኳ ሁለት ሰው ተገሏል። ግን እኔ አሁን መናገር የምችለው እኔ ያየሁትና እኔ ማውቀውን ስለሆነ ነው እየተናገርኩኝ ያለሁ። በኋላ እነዛ ሰዎች ከሞቱ በኋላ እና ሌላ ሰዎችም በዛኛው በኩል ወደ ማዶ ሙቷል ከተባለበት ሰፈር ላይ ሙሉ ለሙሉ ህዝቡ ከተማ ላይ ወጡ። ጎማና ድንጋይ እያቃጠለ እያነደደ መንገድ ዘግቶ ነው ያመሸን። የተኩስ ልውውጥ ነበር ነበርታል አዎ፣ በጣም በኃይለኛው የተኩስ ልውውጥ ነበር። እኛ ትናንትናውን እዛው የታጠቀው ኃይል ከከተማ ውጭ ነው ያለ። ከከተማ ውጭ ያለ የታጠቀው ኃይል ደግሞ ንውጡ እና ግጣሙን ይላሉ እነሱ። መከላከያው ከከተማ መውጣት አይፈልግም። ግን ትልቅ ከባድ ሞርታር ድሽካ እና ዙያ ሶስት እንደሆነ እኛ ካለንበት አካባቢ ዳር ላይ ሲጣል የሚሰማ ትልል ከባድ ከባድ መሳሪያዎች እየተጣሉ መሬት ሁላ እየተንቀጠቀጠ ያለበት ነገር አለ። በሌላ በኩል በደቡብ ወሎ ዞን መካነ ሰላም ከተማ ትናንት ለግማሽ ሰዓት የቆየ የተኩስ ድምጽ ሲሰማ እንደነበር አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። ትናንትና ወደ አስራ አንድ አካባቢ የከባድ መሳሪያ ተኩስ ነበረ። የአስቸኳይ ጊዜ ጠቅላይ መምሪያ እዙ የጀመረውን ሕግ የማስከበር ስራ በአጭር ጊዜ በማጠናቀቅ ለአዲሱ አመራር ምቹ ሁኔታ ለመፍጠር የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮም ሰሞኑን ባወጣው መግለጫ የአማራ ክልል ለሳምንታት ከዘለቀና በዋና ዋና ከተሞች ጭምር ከተካሄደ ግጭት በኋላ ወደ መረጋጋት እንደተመለሰ መናገሩ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ተከታትላችኋል። ወደ ትንታኔው መጽሄት እናልፋለን። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሻራ ቀበሌ ከተፈጠረው ግጭትና ግድያ ጋር በተያያዘ ሰዎች እንደታሰሩ የአካባቢው ነዋሪዎችና ቤተሰቦች ለአሜሪካ ድምጽ ተናገሩ። የሻራን ቀበሌ እንዲያስተዳድሩ የተሾሙ ግለሰቦች ወደ ከተማው እንዳይገቡ በተቃወሙ ነዋሪዎችና በመንግስት የፀጥታ ኃይሎች መካከል በተፈጠረ ግጭት ሰዎች እንደተገደሉና እንደቆሰሉ ከትላንት በስቲያ መዘገባችን ይታወሳል። በሌላ በኩል የጋሞ ዲሞክራሲያዊ ፓርቲ ወይም ጋዴፓ መንግስት ተመጣጣኝ ያልሆነ የኃይል እርምጃ ወስዷል፣ ሲል ክስ አሰምቷል። የጋሞ ዞን የመንግስት ኮሚኒኬሽን መምሪያ ምላሽ ለማካተት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም መምሪያው የዞኑ የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫ የታጠቀ ኃይል በቁጥጥር ስር ለመዋል ሲባል በተወሰደ እርምጃ የሰው ሕይወት እንዳለፈና ንብረትም እንደወደመ ማስታወቁ ይታወሳል። ዮናታን ዘብዲዮስ ዝርዝራለው ከአርባ ምንጭ ከተማ በሰባት ኪሎ ሜትር ርቀት ላይ የምትገኘው ሻራ ቀበለም አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስትወጣ ከአርባ ምንጭ ከተማ ጋር ትዋሃዳለች የሚለውን ከስድስት ወራት በፊት በአስተዳደሩ የተወሰነውን ውሳኔ በተቃወሙ ነዋሪዎችና ውሳኔውን ለማስፈጸም በሚንቀሳቀሱ የአካባቢ ባለስልጣናት መካከል የተፈጠረው አለመግባባት ተካሮ ወደ ግጭት ማምራቱን ያገኘነው መረጃ ይጠቁማል። ከስድስት ወራት በፊት የአርባ ምንጭ ዙሪያ ወረዳ አስተዳደርና የአርባ ምንጭ ከተማ አስተዳደር ኃላፊዎች በጋራ ተወያይተው የወሰኑት ውሳኔም በሻራ ቀበሌ ነዋሪዎች ተቀባይነት ባያገኝም ሂደቱ ቀጥሎ አካባቢውን የሚያስተዳድሩ 16 ሰዎች ተሹመው ሐሙስ ነሐሴ 18 ቀን 2015 ዓ.ም ወደ ቀበለዋ መላካቸውን ቪኦኤ በስልክ ያነጋገራቸው የቀበሌዋ ነዋሪዎች ያስረዳሉ። ነገር ግን ነዋሪዎችና የቀበሌ አስተዳደር ምልሻ በአንድ በኩል መፍረሱ የተገለጸው የደቡብ ክልል ልዩ ኃይልና የጋሞዞን ፖሊስ የደንብ ልብስ የለበሱ የጸጥታ ኃይሎች ደግሞ በሌላ በኩል ሆነው መታኮሳቸውን ነዋሪዎች ይናገራሉ። በአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ የሆኑት አቶ ብርሃኑ ቢቆ በዚሁ የተኩስ ልውውጥ አማኖል ቢቆ የተባሉ ወንድማቸው መገደላቸውን ተናግሯል። ምንም ያው ገበረ ነው ዚህ ማሳወስ ይሰራል እና ትንሽ የሱቅ አስተዳደር ከፍቶ ሱቋን እየሰራ ነበር። አሁን ከምንም ውስጥ እንትን የለውም። የራሱን ማሳ ይቆጣጠራል። ማሳውን ያሰራል። ሞዛም ይቆርጣል፣ ይጠቀማል። ውሃ ያጠጣል። ራሳት እንትን ያደጋ ያሰራል። በከዛ በተረፈ በትርፍ ሰዓት እየመጣ ሱቋን እየከፍተ ይሰራ ነው። እና ትላንትና እና መጀመሪያ ግድያው የተጀመረው እነሱ ላይ ነው። ተኝቶ ያው በተኙበት ገቡ። እዛው ነው የረሸኗቸው ማለት አንድ ላይ ተኝ በዚህ ግጭት የተገደሉ ሰዎች ቁጥር አስራ ሁለት የቆሰሉት ደግሞ 15 መድረሳቸውን አንድ ለደህንነታቸው በመስጋት ስማቸው እንዳይጠቀሰ ጠየቁ የአርባ ምንጭ ሆስፒታል ባለሙያ ከትላንት በስቲያ ቅዳሜም ለአሜሪካ ድምፅ መናገራቸው ይታወሳል። ሟች ወንድማቸው ከእነዚህ ውስጥ አንዱ መሆኑን የተናገሩት አቶ ብርሃኑም ግጭቱን ተከትሎ ቁጥራቸው እየበዙ የቀበለው ሰዎች መታሰራቸውን ገልጸዋል። እሱ ከሞተ ሞተ እንኳን ሬሳውን ላለማሳየት ከሞቱም አልፎ ተርፎ ሬሳውን አንሰጥም ብሎ ሬሳውን በራሳቸው በማዘጋጃ መኪና ዞ እዛ አርባ ምንጭ ከተማ ምን ጋር እንደቀበሩ አይታውቅም። እኛም አላየንም ሬሳውን። ሰዎች የሚጠጡት ነገር የለም የሚበሉት ነገር የለም ቤት ውስጥ ያሉት እኛም ሙሉ ተበታትነናል። ትላንት እንኳን ወደ ዘጠና ሰባት ሲሆኑ አሁንም ያሰሱ ከተማ ውስጥ እየገቡ ዘመድ ምናምን ያላቸውን ዘመድ ሰሉት የገቡ ቤቱን ላይ የሰበሩ ከዚያ ከሻራ መጠሰዋል ይላሉ። አሁንም እያሰሱ እያወጡ እያሰሩ እያስገባቸው ነው። ሌላው ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈልጉ የአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ ነዋሪ ከግጭቱ ጋር በተያያዘ የተጠረጠሩ ሰዎች መታሰራቸውን ተናግሯል። እስር ላይ ያሉትም ላይኛው የት ነበርሽ በሚባልበት ፖሊስ ጣቢያ ላይ ዘጠና አምስት ሰው ነው። ትናንት ያየ ነው። ዛሬ የተጨመረ ስንት እንደሆነ አናውቅም። ታች ከተማው ጣቢያ ላይ ደግሞ ወደ አስር ሰው ነው ትናንት ያገኘ ነው። ዛሬ የተጨመረ ስንት እንደሆነ ያላውቅን እነዚህ ይህን ያክል እስር ላይ ናቸው። ታፍነው ያሉት ማለት ነው መቶ አምስት ነው እስር ቤት ላይ ያለው ቀበለው ከመደበኛ እንቅስቃሴ መገደቡን ገልጿል። ከዚህም ባለፈ አሁን ሰፈር ለሰፈር ዙሪያው የከበበውን ቀበሌ ፓትሮል በሙሉ እየገባ እንዳለ ለራፍ ነፍስ የተደበቁትን በሙሉ ከዛ እያወጡ ነው ለነፍሳቸው ተደብቀው የነበሩትን እያንዳንዱን በጥቁማ ገፍቶ ገፍቶ ካሉበት እየሰበሩ ገፍተው እንትን እያሉ ነው። እሱ አካባቢው ላይ ያሉ ሰዎችን ነው። ዙሪያ ቀበሌ ላይ ያሉትን ደግሞ ከመንገድ እያሰሱ ከሰፈር እያሰሱ ነው የያዙ ያሉት ማለት ነው። በሌላ በኩል የጋሞ ዴሞክራሲያዊ ፓርቲ ጋሬፓ መንግስት ተመጣጣኝ ያልሆነ የኃይል እርምጃ ወስዷል ሲል ክስ አሰምቷል። የፓርቲው የህዝብ ግንኙት ኃላፊ አቶ ቡንካሽ ወንጋም አሃዙ እንደሚያሳየው ከአስራ ሁለት የሞት አለ፣ ወደ ስድስት የሚሆን በከፍተኛ ሁኔታ ጉዳት ደርሶ አርባ ምንጭ ሆስፒታል የምታከም አለ። ሌላው ማህበረሰቡ አሁን ይህን ውሃ አያገኝም ከተማ ውስጥ አይደለም ውሃ የሚያገኝበት የለም። ከአርባ ምንጭ ከተማ ነው ውሃ በጀሪካን የሚያመላልስ ማህበረሰብ ነው። ወንድ የሚባል ከተማው ላይ የምንቀሳቀስበት ሁኔታ የለም። አሁን ከአስራ ዘጠኝ ጀምሮ እስከ አሁን ድረስ ዝግ ነው። ሰው በረሀብን በስነ ልቦና ጥቃትም ከፍተኛ ችግርና ስቃይ ውስጥ ያለበት ሁኔታ ነው ያለው። በአካባቢው አጠቃላይ ጸጥታ ኃይል ሰፍሮ ሰው እንዳይወጣ፣ እንዳይገባ፣ እንዳይንቀሳቀስ ገዳ ጥሎበት ነው ያለውና አሁን ያለበት ሁኔታ ሀሳብ፣ እንደዛ አይነት መልክ ነው። ከጋሞ ዞን የመንግስት ኮሚኒኬሽን መምሪያ ምላሽ ለማካተት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም መምሪያው የዞኑን የጸጥታ ግብረ ኃይል ጠቅሶ ባወጣው መግለጫ የታጠቀነ ኃይል በቁጥጥር ስር ለማዋል ሲባል በተወሰደ እርምጃ የሰው ህይወት ማለፉንና ንብረት መውደሙን ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም ወደ ተከታዩ ዘገባ ስናልፍ የፋኖ ታጣቂዎች ወሰን ጥሰው በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ ዳግም ጥቃት ፈጽመዋል ሲሉ አንድ የወረዳው ባለስልጣን ገለጹ። ታጣቂዎቹ ጥቃቱን የፈጸሙት ባለፈው አርብ መሆኑን የገለጹት የወረዳው ኮሚኒኬሽን ጽሕፈት ቤት ኃላፊ፣ መከላከያ ሰራዊት ወደ ወረዳው ከገባ በኋላ መውጣታቸውንም ተናግረዋል። በአካባቢው የሚንቀሳቀሰው የፋኖ ታጣቂ መሆኑን የገለጸ አንድ ግለሰብ ለአሜሪካ ድምጽ በሰጠው ምላሽ ለግጭቱ መፈጠር መንስኤው የኦሮሚያ የጸጥታ ኃይሎች መሆናቸውን ገልጾ ፋኖ ወሰንጥሶ በመግባት ጥቃት ፈጽሟል መባሉን አስተባብሏል። ኬኔዲ አባተ ተጨማሪ አለው። በኦሮሚያ ክልል ሰሜን ሸዋ ዞን የአብቹና ኛ አወረዳ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ የፋኖ ታጣቂዎች ባለፈው አርብ ነሐሴ 19 ቀን 2015 ዓ ም ጥቃት ፈጽመዋል ሲሉ ተናግረዋል። ታጣቂዎቹ በወረዳው ዋና ከተማ መንዲድ አቅራቢያ ከኦሮሚያ ክልል የጸጥታ ኃይሎች ጋር የተኩስ ልውውጥ አድርገው መከላከያ ሰራዊት ወደ ስፍራው መግባቱን ተከትሎ ለቀው መመለሳቸውንም ገልጸዋል። በአራት ቀበሌዎች በኩል ነው ሊገቡ የመጡት። በእኛ የጸጥታ ኃይሎች ላይ ነው ተኩስ የከፈቱት። ይሁን እንጂ ወደ ዋና ከተማዋ ምንዲዳ ሲቃረቡ እነዚህ ታጣቂዎች ተመቱ። ያን ቀን የሞቱት ሀያ ስድስት ነበሩ። ሦስት ሰዎች ደግሞ በየመንገዱ ወድቀው ነበር። ወደ ሀምሳ አራት የሚሆኑት ደግሞ ቆስለዋል። የቆሰሉትን እራሳቸው ወደ ደነባ ሆስፒታል ይዘው ሄደዋል። ያን ቀን የነበረው ሁኔታ አስቸጋሪ ነበር። ነገር ግን ከሰዓት የሀገር መከላከያ ሰራዊት ሲገባ አካባቢውን ለቀው ወጡ። መከላከያው አሁን ሲያደብርና ዋዩ ወረዳ ደነባንና እነዋሬ ከተማን ተቆጣጥረዋል። ከዛ በኋላ የጸጥታ ችግር የለም። የቀረበውን ክስ በተመለከተ የፋኖ ታጣቂ ነኝ ያለ ግለሰብ ለአሜሪካ ድምፅ በሰጠው ምላሽ በአብቹናኛ ወረዳ የሚገኙ የኦሮሚያ ክልል የጸጥታ ኃይሎች ወደ አማራ ክልል ገብተው አርሶ አደሩን መተንኮሳቸውን ገልጾ፣ ይህን ተከትሎ ከአርሶ አደሩ ጋር ግጭት ሲፈጠር የፋኖ ታጣቂዎች እገዛ ለማድረግ ነው ወደ ግጭቱ የገቡት ብሏል። ግጭቱ የተፈጠረው የፋኖ ታጣቂዎች ወሰን ጥሰው በመግባት ጥቃት ከፈጸሙ በኋላ ነው በሚል የቀረበው የነበረውን ወንጀላም አስተባብለዋል። ተፈጥሮ የነበረው ነገር ምንድን ነው? ያው ተይዞብን የነበሩ ከብቶች ነበሩ። አንዳንድ የግብርና ገበሬው የሚያከናውንባቸው ጄኔሬተር የመሳሰሉትን ወስደው ነበር። ያ ልዩ ኃይል ወይም ደግሞ የኦሮሚያ ታጣቂ ቡድን ማለት እንችላለን። ገበሬው ላይ ተደራጅተው ገበሬውን የአማራን ድንበር ጥሰው በሚያደርጉት ትንኮሳ ገበሬውም ራሱን አደራጅቶ ገጥሟቸው ነበር። ከዛ የአግዝም ጥያቄ ሲመጣ ሄደን አግዘናቸዋል። ከዛ ሕዝቡም ደግሞ መንገድ ተዘግቶብናል መንገድ ይከፈት የሚል ጥያቄ ስለነበረ እና ያው የሕዝቡን ጥያቄ ለመመለስ ተደረገው ጥረት አብዛኞቹ ተመልሰዋል። እነዚያን እቃዎች ለማስመለስ ትንሽ እስከ ተወሰነ ኪሎ ሜትሮች ገብተን ነበረ። ሁለት ሶስት ኪሎ ሜትር አካባቢ ገባ ይላል ወደ ኦሮሚያ ክልል ማለት ነው። ወሰን አካባቢ ነበር። ወሰን አካባቢ ላይ ግን እሱ ቆፍሮ አማራ ክልል ነበር እየገባ ብዙ ጊዜ ጠፋ ጫሪ ነገሮች ነው የሚያደርግ የዛ ጋ ያለው የኦሮሚያ ልዩ ኃይል ነበረ። በዛሱ ላይ ጥቃት ሲደርስበት ከመቅጽበት ነበር መከላከያ የመጣው እና ደብረ ብርሃን ላይ የነበረ መከላከያ ነበር። ወዲያው መከላከያ ሲመጣ ለመከላከያው ያው እንደ ሀገር ይንቀሳቀሳል ብለን ትን ወደኋላ ወጠን ነበር ምንም አይነት ከመከላከያ ጋር የነበረ ውግ አልነበረም። ያው ህዝቡም ጥያቄ ስለነበረ መንገድ ይከፈትልናል፣ መከላከያው ከመጣ ቢያንስ መንገድ ይከፈትልናል፣ እንደ ሀገር የሚያስቡ ነው የመጣው ሲ መከላከያው መጥቶ ግን የከፈተውን መንገድ የለም። አሁን አንተ ለግጭቱ መፈጠር ተጠያቂ እያደረክ ያለኸው የኦሮሚያ ልዩ ኃይል ያልከውን አካል ነው እና መንግስት ደግሞ የኦሮሚያን ጨምሮ የሁሉም ክልል ልዩ ኃይሎች ፈርሰው ወደ መደበኛ የጸጥታ አካላት ተቀላቅለዋል ብሏል እና የኦሮሚያ ልዩ ኃይል በስፍራው አለ የምትለው በምን መነሻነት ነው? የኦሮሚያ ኃይል ከፈረሰ ልዩ ኃይል እኛ ድንበር ላይ መጥቶ ያለው ሀይል ምን አይነት ነው ማለት፣ ዩኒፎርም ለብሶ የኦሮሚያ መለያ የለበሱ ኮማንዶ አሉ፣ ኖርማል ሰራዊት አሉ። የፌዴራሉ መንግስት ለሀገር ልውና ስጋት ነው ህገ መንግስታዊም አይደለም በሚል የሁሉንም ክልሎች የልዩ ኃይል መዋቅሮች አፍርሶ የልዩ ኃይል አባላትን ወደ መደበኛ የፌዴራልና የክልል የጸጥታ ኃይሎች በመቀላቀል በአዲስ መልክ ማደራጀቱን መግለጹ ይታወቃል። ይሁን እንጂ በመንግስት የሚወሰደው እርምጃ ሁሉንም ክልሎች ያካትተ አይደለም። በአማራ ክልል እርምጃው ሲወሰድ ያለ ውይይትና ያለ ስምምነት በኃይል ነው የተወሰደው በሚል የሚተቹ አካላት አሉ። በዚህ ረገድ የሚቀርቡበት ውንጀላዎች የማይቀበለው መንግስት ባለፈው ሚያዝያ ወር የአማራ ክልል የልዩ ኃይል አባላትን ትጥቅ የማስፈታት እርምጃ መውሰዱም በርካታ የልዩ ኃይሉን አባላት ጨምሮ ብዙዎችን ማስቆጣቱና ክልሉን ለቀውስ መዳረጉም የሚታወቅ ነው። በዚህና ተያያዥ ምክንያቶች ሳቢያ ኢመደበኛ የሆኑ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ግጭት ውስጥ ከገቡም ሰነባብተዋል። የሁለቱ አካላት ግጭት ከተቀሰቀሰ ከጥቂት ሳምንታት በኋላ ከአማራ ክልል አልፎ በኦሮሚያ ክልል ሰሜን ሸዋ ዞን አብቹና

አርብ በነበረው የተኩስ ልውውጥ ከፋኖ ወገን 29 ታጣቂዎች ስለመገደላቸው የወረዳው ባለስልጣን ቢገልጹም ሁለት የታጣቂው አባላት ከመቁሰላቸው ውጭ የሞት አደጋ አልደረሰም ሲል የታጣቂ ቡድኑ አባል መሆኑን የገለጸው አስተያየት ሰጭ አስተባብሏል። በአሁኑ ሰዓት ስፍራው በመከላከያ ሰራዊት ቁጥጥር ስር መሆኑን ሁለቱም አካላት አረጋግጠዋል። ስማቸው እንዲጠቀስ ያልፈለጉ የመንዲዳ ከተማ ነዋሪም በአሁኑ ወቅት አካባቢውን መከላከያ ሰራዊት መቆጣጠሩን ተከትሎ አንጻራዊ ሰላም እንዳለ ተናል ተናግረዋል ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ከሀገር ውስጥ ዘገባ ወጣ ብለን ደግሞ ወደ ሱዳን እናልፋለን በሱዳኗ ዳርፉር ግዛት የተፈጸመውን ህገወጥ ጉድያ የነዋሪዎችን መኖሪያ ቤቶችና የመገበያ ስፍራዎች ማቃጠል እንዲሁም ዘረፋ መመርመር መያዙን ዓለም አቀፍ የወንጀለኞች ችሎት ባለፈው ሐምሌ ወር አስታውቋል። ሄነሪ ዊልኪንስ ከሱዳንን ከምታዋስነው የቻዷ አድሬ ከተማ እነዚህን ጥቃቶቹን ሸሽተው የመጡ ስደተኞችንና በዳርፉር ተፈጽመዋል የተባሉትን ግፎች የመዘገቡ የሰብአዊ መብት ተሟጋቾች አነጋግሮ ያጠናቀረውን ዘገባ ድርሶናል። አሉላ ከበደ እንደሚከተል ያቀርበዋል። ግጭቱን ሸሽተው የመጡ በሺዎች የሚቆጠሩ ሰዎች ቻድን ከሱዳኗ የዳርፉር ግዛት ጋር ከሚያዋስነው ድንበር አቅራቢያ ወደሚገኘው ኦራንግ የስደተኞች መጠለያ በየዕለቱ ይጎርፋሉ። አንዳንዶቹ የአረብ ጎሳ ተወላጅ የሆኑ ታጣቂዎች በቤተሰቦቻቸው አባላት ላይ ባደረሱት ጉዳት ለበረታ የመንፈስ መረበሽ አደጋ ተዳርገዋል። ከስደተኞቹ አንዷ የሆነችው ሂላ መሐመድ ኢብራሂም ወላጅ እናቷ እርሷ ፊት እንደተገደሉባት ትናገራለች። We don't know who attacked us. Some people say it was the Rapid Support Forces. ጥቃቱን የፈጸሙብንን ሰዎች ማንነት አናውቅም። አንዳንዶች የፈጥኖ ደራሽ ኃይሉ አባላት ናቸው ይላሉ፣ ሌሎች ደግሞ ማን እንደሆነ በትክክል አያውቁም። እናቴን በጥይት አናቷ ላይ መጥተው ነው የገደሏት። ከግድያዎቹ አምልጦ የመጡ ሱዳናዊያን? ከቻድ ድንበር አቅራቢያ ከሚገኙት ከነኚህ የስደተኞች መጠለያዎች ከአራት ሳምንታት በላይ ላሳለፈው የአሜሪካ ድምፅ ዘጋቢ ሄንሪ ዊልክንስ እንደነገሩት ከፈጥኖ ደራሽ ኃይሉ ጋር ቁርኝት ያላቸው የአረብ ሚሊሻዎች በሰላማዊ ሕዝብ ላይ ለቁጥር የሚታክቱ በደሎችን ፈጽመዋል። ከዳርፉር ዘልቆ ሁኔታውን የመመርመር ሐሳብ ላላቸው ጋዜጠኞችና የመብት ተሟጋች ቡድኖች ታዲያ ሁኔታው ከደህንነት ጋር በተያያዘ ጨርሶ የማይታሰብ ነው። ይሁን እንጂ በሰብዕና ላይ ከተፈጸመ ወንጀል በሚቆጠር ድርጊት አንድ የጅምላ መቃብር ምዕራባዊ ዳርፉር ውስጥ መገኘቱን የመንግስታቱ ድርጅት አረጋግጧል። በተያያዘም በዳርፉር የተፈጸሙትን እነኚህን የጭካኔ አድራጎቶች አስመልክቶ ምርመራ መጀመሩን ዓለም አቀፉ የወንጀል ችሎት ባለፈው የሐምሌ ወር አስታውቋል። አንድ ስደተኛ በበኩሉ ለአሜሪካ ድምፅ እንደተናገረው ሚሊሻዎቹ ግጭቶቹን ሸሽቶ ወደ ቻድ በመጓዝ ላይ ያለውን ሰላማዊ ህዝብ ሳይቀር መንገድ ላይ ጠብቀው ጥቃት ያደርሱበታል። እንድንሄድ አይፈልጉም። ለዚህም ነው በየመንገዱ ጠብቀው ጥቃት እየፈጸሙብን ያሉት። በተራራማ ቦታዎች ላይ ሆነው ጥቃት የሚፈጽሙ አልሞ ተኳሾች ልጆቻችን ላይ ሳይቀር ጥቃት ይፈጽማሉ። እናም ልጆችና ሚስቶቻችንን ይገድላሉ። ወደ ዳርፉር መመለስ የሚችልበት ሁኔታ ቢፈጠር ሊደርስበት የሚችለውን ጥቃት በመስጋት ማንነቱ ይፋ እንዳይደረግ የጠየቀ ሌላ ስደተኛ በበኩሉ እንደ እርሱ በመከራ ውስጥ ያለፉ ስደተኞችን በማነጋገር አሰቃቂ ድርጊቶቹን ሲመዘግብ መቆየቱን አመልክቷል። እንደ አውሮፓውያን የዘመን አቆጣጠር በሁለት ሺዎቹ መጀመሪያ ላይ ሁከቱን ለማስቆም ዓለም አቀፍ ጥረቶች ከመደረጋቸው አስቀድሞ በዳርፉር የዘር ማጥፋት ወንጀል በተፈጸመበት ወቅት በአካባቢው መኖሩንም ይናገራል። ዛሬ የሚያየው ሁኔታ ታዲያ ከዚያም የከፋ ይመስላል ባይ ነው። ቀደም ሲል የተካሄደው የዘር ማጥፋት ዘመቻ በማሳሊት ጎሳ አባላት ላይ ያተኮረ ሲሆን፣ የአሁኑ ደግሞ በመላው የአገሬው ጥቁሮች ላይ የተነጣጠረ መሆኑን ነው ያስረዳው። ምክንያቱም የአሁኑ በሁሉም ጎሳዎች ላይ የተነጣጠረ ጥቃት ነው አረብ ባልሆኑ ጎሳዎች በሙሉ ላይ እናም ጥቁሮችን በጅምላ አንዱን ከሌላው ሳይለይ ቀን ይሁን ማታ በዘፈቀደ የተኩስ ጥቃት ይከፍታሉ። መሐመድ ዑስማን የሂውማን ራይትስ ዎች የሱዳን የሰብአዊ ጉዳዮች አጥኚ ናቸው። በዚያ ምድር ዛሬ እየደረሰ ያለው ግፍ ከ20 ዓመታት በፊት ከደረሰው የዘር ማጥፋቱ ዘመቻ የመጀመሪያ ገጽታዎች ጋር ተመሳሳይ ባህሪ አለው ይላሉ። ከጥቃቱ ከተረፉ ብዙዎች እንደተረዳነው ህዝቡና ማህበረሰቦች የደረሰባቸውን አስመልክቶ እንደሚናገሩት እንደ አውሮፓውያን የዘመን አቆጣጠር በ2003፣ 2004 እና 2005 ዓ ም በዳርፉር ግጭት መጀመሪያ ግድም ከታየው ጋር ተመሳሳይነት ያለው ስለመሆኑ የሚያጠራጥር ነገር የለውም። ግድያው፣ ማንነት ተኮር ጥቃቱ፣ ይሄ ሁሉን ነገር የማውደም ድርጊቱ በሙሉ አንድ አይነት ነው። እንደ አውሮፓውያኑ የዘመን አቆጣጠር በ2000ዎቹ መጀመሪያና በ2015 ዓ.ም መካከል ባለው ጊዜ በዳርፉር በተካሄደው የዘር ማጥላት ዘመቻ ቁጥሩ ከ400 ሺህ በላይ የሚሆን ህዝብ መፈጀቱን የተባበሩት መንግስታት ድርጅት ግምት ያመለክታል። ዳርፉር የመገናኛ ብዙሀን በማይደርሱበትና የቴሌኮሙኒኬሽን አገልግሎት ተቋርጦ ባለበት በአሁኑ ወቅት የዛሬዎቹ መጠነ ሰፊ የጭካኔ ድርጊቶች በቂ ተመልካች ሳያገኙ ያልፋሉ የሚለው ስጋት አይሏል። የአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን ይቀጥላል። ተከታዩ ዘገባ ደግሞ የአለም መሪዎችንና እድሜያቸውን ይመለከታል። በአሁኑ ጊዜ ዓለማችን የእድሜ ባለጸጎች በብዛት ያሉባት አለም ነች። ዛሬ ሰዎች ከዚህ ቀደም ከነበረው በንጽጽር ለረጅም ጊዜ በህይወት ይኖራሉ። መኖርም ብቻ ሳይሆን በሽምግልና እድሜያቸው ብዙ ስራ ያከናውናሉ። በተለመደው የጡረታ እድሜ በቃኝ ብለው ሳይሰናበቱ በተመረጡበት የኃላፊነት ቦታ ስራቸውን የሚቀጥሉ የፖለቲካ ሰዎችም አያሌ ናቸው። በአሁኑ ወቅት ከዓለም መሪዎች ውስጥ ከሁሉም በእድሜ ትልቁ የዘጠና አመቱ የካሜሩን ፕሬዚዳንት ፖል ቢያ ናቸው። በዩናይትድ ስቴትስም በቀጣዩ ፕሬዚዳንታዊ ምርጫ ለውድድር ከቀረቡ ግንባር ቀዳምቶቹ እጩ ተፎካካሪዎች ውስጥ ሁለቱ የእድሜ ባለጸጎች ሲሆኑ የአሜሪካ ድምጿ ከፍተኛ የዋሽንግተን ዘጋቢ ካሮሊን ፕሬሱቲ የዓለም መሪዎችና እድሜያቸው በሚል ርዕስ ተከታዩን አጠናቅራለች። ቆንጂታ የታቀርበዋለች። በአለማችን በእድሜ ከሁሉም አንጋፋው ርዕሰ ብሔር ማን ናቸው? እሳቸውማ የዘጠና አመቱ የካሜሩኑ ፖል ቢያ ናቸዋ። ባለፈው አመት በዋሽንግተን በተካሄደው የዩኤስ አፍሪካ የመሪዎች ጉባኤ ላይ ቢያ ግራንድ መጋባት ሲሉና ረዳታቸው እረ ሰው የእርሶን ንግግር እየጠበቀ ነው ብለው ሲያስታውሷቸው ነው የሚታዩት። አረግ አረግ አሁን ነው እንዲህ የምናገረው? የት ጋ ነው የምናገረው? የለም የለም፣ እዚህ ቁጭ እንዳሉ መናገር ይችላሉ። ፖል ቢያ መጀመሪያ የካሜሩን ፓርላማ የስልጣን ዘመናቸውን እንዲያራዝም በኋላ ደግሞ ገደቡን እስከናካቴው እንዲሰርዝ አድርገው እነሆ ስልጣን ላይ አርባ ዓመታት ተቀምጠዋል። ቪኦኤ ስለዚህ ጉዳይ ካሜሩናውያን ምን እንደሚሰማቸው አነጋግሮ ነበር። ስለ ደህንነታቸው ስለሚሰጉ ፊታቸውን አናሳይም። እንደሚመስለኝ እንደዚህ በሸመገለ ሰው መመራት እኚህ ሰው ወጣቱ በምን አይነት ችግር እየተሰቃየ እንደሆነ አያውቁም እኮ። እድሜህ 30 ይሁን 50 ማንም ሰው የሥልጣን ዘመኑ እስከሚያበቃ መርቶ መሰናበት ይችላል። እሱ ምንም አይደለም። ግን ስልጣን ይዞ ንጉስ ይመስል መቆየት ያ ጥሩ ነገር አይደለም። ወደ አውሮፓ ስናቀና ደግሞ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳቱ አቡነ ፍራንሲስን የወሰድን እንደሆነ የ86 ዓመት አረጋዊ ናቸው። አገር አይምሩ እንጂ ታዲያ መላውን ሕዝበ ካቶሊክ እየመሩ ናቸው። ታዲያ የዕድሜ ባለጸጋ መሆን መሪነት ላይ ምን ክፋት ያመጣል? የኤኳዶሯ ኬረን አሪያስ ምን ይላሉ? እንደሚመስለኝ፣ ለውጥ ያመጣል። እሳቸውም በሚመለከት የሃይማኖት መሪ ስለሆኑ በዚህ መንገድ አላየውም። የፖለቲካ መሪዎች ከሆኑ ግን አይመቸኝም። ሌላይቱ ይቱ የኤኳዶር ሰው ሳራ ሞላ ነው ደግሞ እኔ እንደማስበው ሰው እድሜው በጨመረ ቁጥር ብዙ ተሞክሮ ይኖረዋል። ያን ተሞክሮውን ሌሎችን ለመርዳት ሊጠቀምበት ይችላል። ኮሎምቢያዊቱ መሊሳ ጋሊንዶስ ምያ የመሪው ብቻ ሳይሆን የአማካሪዎቹም ዕድሜ ገደብ ሊደረግበት ይገባል። የኢራን መንፈሳዊ መሪ አያቶላ አሊ ኮሚኒ ደግሞ የ84 ዓመት ሰው ሲሆኑ በመካከለኛው ምስራቅ ከሁሉም ለረጅም ጊዜ በመሪነት የቆዩ ናቸው። ከ1989 እንደ አውሮፓውያን የዘመን አቆጣጠር ጀምረው በመንፈሳዊ መሪነቱ መንበር ላይ ተቀምጠዋል። ኢራናውያን አሜሪካውያንን አስተያየታቸውን ጠይቀናል። ሽሪን ዛን ቫኪሊ እንዲህ ይላሉ። በእስላማዊ ሪፐብሊኩ ያለው ችግር የመሪው እድሜ አይደለም። ችግሩ ስርዓቱ ነው። ጃምሽድ ሴድጊ በበኩላቸው የሀያ አንደኛው ክፍለ ዘመን ዓለም የወጣቶች ዓለም ነው። በአሁኑ ጊዜ ባላቸው እውቀት ዋና ዋናውን ሥራ መሥራት ያለባቸው እነሱ ናቸው። በዩናይትድ ስቴትስ ደግሞ በቀጣዩ ፕሬዚደንታዊ ምርጫ አሜሪካውያን እስካሁን ለፕሬዝደንትነት ከተመረጡት ሁሉ እድሜያቸው የገፋ ሰው ሊመርጡ ይችሉ ይሆናል። ፕሬዚደንት ጆ ባይደን በ2024 ከምርጫው ቀን በጥቂት ቀናት ቀደም ብለው 81 ዓመታቸውን ይደፍናሉ። ለሪፐብሊካን ፓርቲው እጩነት ከሚፎካከሩት መካከል ግንባር ቀደሙ ዶናልድ ትራምፕ ደግሞ 78 ዓመት ይሆናቸዋል። ሁለቱም የሽምግልና ምልክት እየታየባቸው ነው። ፕሬዝደንት ባይደን አሁን አሁን ፕሬዚደንታዊው አውሮፕላን ኤርፎርስ ዋን ላይ ለመውጣት አጠር ያሉ ደረጃዎችን መጠቀም ጀምረዋል። ንግግር ሲያደርጉ ዘብረቅ ማድረግ እንዳይመጣ ለመጠንቀቅ አዘውትረው ማስታወሻዎች ይዛሉ። የሰሜን ካሮላይና ዩኒቨርሲቲ ተማሪ የሆኑ ወጣት መራጮችን አስተያየት ጠይቀን ነበረ። አሌክስ ብሌት፣ እድሜ እየገፋ ሲሄድ አንዳንድ የጤና ችግር መከሰት ይጀምራል። ስለዚህ የዓለም መሪ የሆነ ሰው በድንገት የጤና ሁኔታ ቢያሽቆለቁል፣ ማለት የልብ ድካም የመሳሰል አደጋ ቢያጋጥመው ጥሩ አይሆንም። ቤክ ሳሊቪች ደግሞ ለየት ያለ አስተያየት አለው። የሰውየው የራሱ ሁኔታ ያለውን ሁኔታ መቀበል አለመቀበል ይወስነዋል። የእንግሊዙ ኦክስፈርድ ዩኒቨርሲቲ ያካሄደው አንድ ጥናት እንደሚያሳየው እድሜያቸው እጅግ የገፋ መሪዎች ጥቅስ ጃጅተዋል እኮ የሚያሰኝ ሁኔታ ላይ ሲሆኑ በሰዎች ዘንድ ስለ አረጋውያን ያሉ የተለያዩ አሉታዊ አመለካከቶችን እንዲባባሱ ሊያደርጉ እንደሚችሉ ጥናቱ አመልክቷል። ያም ቢሆን እድሜያቸው እጅግ የገፉ ሆነው አእምሮዊና አካላዊ ንቃታቸው የሚያስገርም የሆኑ መሪዎች አይገኙም ማለት ግን አይደለም። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ሁለተኛ አጋማሽ ቅንብሮቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ቅንብር ሐኪሞን ይጠይቁ ነው። ስር የሰደደ የእንቅልፍ እጦትና መዛባት ለተለያዩ ከባድ የጤና እክሎች እንደሚዳርግ የጤና ባለሙያዎች ያስረዳሉ። የቱንም ያክል ለጤናችን አስፈላጊ ይሁን እንጂ እውነታው ታዲያ ብዙዎች ለጤናማ ህይወት አስፈላጊ የሚባለውን መጠንም ሆነ ጥራቱ የተሟላ እንቅልፍ ለማግኘት በእጅጉ መቸገራቸው ነው። አሉላ ከበደ በእንቅልፍ እጦት የሚያስከትለውን ጉዳትና ደካማ እንቅልፍ ልማዶቻችን እንዴት ማሻሻል እንደሚቻል የሚያስረዱ ባለሙያና በእንቅልፍ ክሊኒክ የህክምና ክትትል በማድረግ ሳሉ ያገኛቸውን ታካሚ አነጋግሮ ተከታዩን አሰናድቷል። ክርስታ ማርቲን በተያዘላት ቀጠሮ መሰረት ነው የህክምና ክትትል ወደምታደርግበት የራክቪል የእንቅልፍ ህክምና ማዕከል የመጣችው። የእንቅልፍ ይዞታዋንም ሆነ አተነፋፈሷን አስመልክቶ በታዩት መሻሻሎች መደሰቷን ትናገራለች። የእንቅልፌ ሁኔታና አተነፋፈሴ በጣም ተሻሽሏል። ማለቴ ካለፈው የጥቅምት ወር አንስቶ ለመተንፈስ የሚያግዘውን ቢፕ አፕ የተሰኘ መሳሪያ እየተጠቀምኩና የተሰጠኝን የትንፋሽ እንቅስቃሴ እያደረግኩኝ ሌሊቱ ሙሉ በጥሩ ሁኔታ ተኝቼ ነው ማድረው። እንደ ቀድሞ ብዙ ጊዜ አልነቃም። ጠዋት ከመኝታ ስነሳም አይደክመኝም። ያ ትልቅ ነገር ነው። አሁን የአካል ብቃት እንቅስቃሴ ለማድረግ ሁሉ የበለጠ ጉልበት እንዳለኝ ይሰማኛል። ዶክተር አሰፋ ጀጃው መኮንን የእንቅልፍና የመተንፈሻ አካላት ሐኪምና በቬሎሲቲ ሕክምና ምርምር ተቋም ዋና አጥኚ ናቸው። ይበልጡንም በመድኃኒቶች የሕክምና መሳሪያዎች፣ ክትባቶችና የምርመራ አይነቶች ደህንነትና ውጤታማነት ላይ ያተኮሩ ጥናቶችና ክትትሎችን ያካሂዳል። ስሊፕ አፕኒያ የሚባለውን የመሳሰሉ የእንቅልፍ ውከት አይነቶች በጊዜ ተደርሶባቸው ከታከሙ በታካሚው ጤና ላይ ሁነኛ መሻሻል ለማየት ያስችላሉ ይላሉ ዶክተር አሰፋ። የአንድ ሰዓት እንቅልፍ ማጣት ማለት ከእንቅልፍ መንቃት ራሱ የሰውነታችን ውስጣዊ አሰራር ላይ ጫና የሚፈጥር ክስተት ነው። የሚሆነው ኮርቲሶል የተባለውና ሰውነት አስጨናቂ ነገሮች በሚፈጠሩበት ወቅት የሚያመነጨው የሰውነት ቅመም መጠን ይጨምራል። አድሬናሊን የተባለውም ሌላው የሰውነት ቅመም እንዲሁ የአንድ ሰዓት እንቅልፍ ማጣት ስለ አንድ ሰዓት አይደለም የሚሉት ዶክተር አሰፋ፣ ይልቁንም ለውጡ የሰውነትን ውስጣዊ አሰራር በማዛባት በተለይም ደግሞ ለአንዳንድ ስር የሰደዱ በሽታዎች በተጋለጡ ሰዎች ላይ ከባድ ችግር ሊያስከትል ይችላል። ድካም የሚታይብን ከሆነ የሰውነታችንን ክብደት መቀነስ ከተቸገርን የምግብ ፍላጎታችን ከጨመረና በተለይ ከፍተኛ የካርቦ ሃይድሬት መጠን ያላቸው የምግብ አይነቶች ከወትሮው በተለየ መንገድ የሚያምሩን ከሆነ እነዚህ ሁሉ የእንቅልፍ እጦት ምልክቶች ናቸው። ጥሩ የእንቅልፍ ልማድ ያዳብር ዘንድ አንጎላችንን ማሰልጠን እንችላለን እንደ ዶክተር አሰፋ ማብራሪያ። ሆኖም ይህን መሰል የእንቅልፍ ችግሮች ተደጋግሞ ሲገጥሙን ሐኪም ማማከሩ የተሻለው መንገድ ነው። የሕመም ምልክቶች መደራረብ ስለሚኖር የሕክምና ምርመራ ማድረግ ሁል ጊዜም አስፈላጊ ነው። ህሙማን በመኖሪያ ቤታቸው ባሉበትም ሆነ ወደ ላብራቶሪያችን መጥተው የእንቅልፋቸውን ሁኔታ የምንከታተልበት መንገድ አለ። በተለይ የልብና የአተነፋፈስ ችግር ያለባቸውን ህሙማን በእንቅልፍ ላብራቶሪያችን ውስጥ ተኝተው የቀጥታ ክትትል እናደርግላቸዋለን። በህክምና ክትትሏ የተነሳ ክሪስታ በጣም የተሻለ ሁኔታ ላይ እንደምትገኝ ታምናለች። በየቀኑ ሁለት ተኩል ማይል የሚሆን ርቀት የእግር ጉዞ አድርጋለሁ። ዮጋ ሰራለሁ። ድሮ በእጅጉ ይደክመኝ ነበር፣ ምንም ነገር ማድረግም ይከብደኝ ነበር። በውጤቱ አመርቂነት ተደስታለች። ክሪስታ የእንቅልፍ ጉዳይ ቸል ሊሉት የማይገባ ነገር መሆኑንም ከራሷ ተሞክሮ ጥሩ አድርጋ ተረድታለች። ተከታዩ ደግሞ የአፍሪካ ነክ ርዕሶች ነው። የማላዊ መንግስት በሀገሩ ከመጠለያ ውጭ የሚኖሩ ስደተኞችና ጥገኝነት ጠያቂዎች ኮንቴነር በሚባሉት በመርከብ እቃ መጫኛዎች የሚሰሩባቸውን አንድ መቶ ሀያ አምስት መደብሮች ወይም መጋዘኖች ወርሷል ከዛሬ ጀምሮ ከፍተን መፈተሽ እንጀምራለን ሲልም አስታውቋል። የማላዊ ፖሊሶች ኮንቴነሮች የተወረሱት የጦር መሳሪያዎችና ሕገወጥ ገንዘብ ማተሚያ የመሳሰሉ ቁሳቁስ በድብቅ ተከማችተውባቸዋል የሚል ጥርጣሬ አለን ስላለ ነው። የመብት ተሟጋቾች በበኩላቸው የተወረሱት ንብረቶች ፍተሻው በአግባቡ የሚከናወን ስለመሆኑ ጥርጣሬያቸውን በማሰማት ላይ ናቸው። ከዋና ከተማዋ ብላንታይር ላሜክ ማሲና ያጠናቀረውን ቆንጂታየ ለአፍሪካ ንክ ርዕሶች እንደሚ እንደሚከተለው አሰናድተዋለች። የማላዊ ፖሊሶች የወረሷቸውን የስደተኞች የንግድ ዕቃ ማከማቻ ወይም መደብሮች በፍርድ ቤት በታዘዘው መሰረት ከዛሬ ሰኞ ጀምረን ከፍተን መፈተሽ እንጀምራለን ብለዋል። ይህን የምናደርገውም በፍርድ ቤት ማዘዣው ላይ በተቀመጠው የአፈጻጸም መመሪያ መሰረት ይሆናል ነው ያሉት። ፒተር ካላዬ የማላዊ ፖሊስ ቃል አቀባይ ናቸው። በመሠረቱ ኮንቴነሮቹ ሲከፈቱ ባለቤቶች ነን የሚሉ ሰዎች በዕለቱ እንዲገኙ ዳኛው አዘዋል። ሂደቱን በሙሉ ፍርድ ቤቱ መቆጣጠር አለበት። ስለዚህ በቦታው ዳኛ ይገኛል። በማኝነት የሚቀርቡ ባለጉዳዮችም ፍርድ ቤቱ ለይቶ መድቧል። ንብረቶቹ ተከፍተው በሚፈተሹበት ጊዜ እንዲገኙ ከተጠሩት እማኞች መካከል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር፣ የማላዊ የብሔራዊ ደህንነት መስሪያ ቤት፣ የአገር ደህንነትና የጸጥታ ሚኒስቴር እንዲሁም የፓርላማው የመከላከያና የደህንነት ኮሚቴ ተወካዮች እንደሚገኙባቸው የፖሊስ ቃል አቀባዩ አመልክተዋል። የማላዊ ፖሊስ እርምጃውን የወሰደው ዛሌካ ተብሎ ከሚጠራው የስደተኞች መጠለያ ካምፕ ውጭ የሚኖሩትን ስደተኞች አስነስቶ በግድ ወደ ሌላ አካባቢ የማዛወር እንቅስቃሴ በጀመረበት በዚህ ወቅት ነው። የማላዊ መንግስት ስደተኞቹን በግድ አስነስቶ ወደ ሌላ ቦታ የማዛወሩን ሂደት የጀመረው ባለፈው ግንቦት ወር መሆኑን ገልጾ እርምጃውን የወሰደውም ስደተኞች ከመጠለያ ካምፕ ውጭ እንዳይኖሩ በሚከለክለው የመንግስት ፖሊሲ መሰረት እንደሆነ ይናገራል። ስደተኞቹ ከመጠለያው ውጭ በመኖር በሀገራችን ብሔራዊ ደህንነት ላይ አደጋ እየደቀኑ ነው ሲልም አክሏል። የሀገር ውስጥና የዓለም አቀፍ የመብት ተሟጋቾች በበኩላቸው እጅግ ሰብዕናቸውን በሚገፍ መንገድ የሚከናወነውን ይህንን የስደተኞቹን ማዛወር እንቅስቃሴ መንግስት እንዲገታ እያሳሰቡ ናቸው። ሂውማን ራይትስ ዋች በሰኔ ወር ባወጣው መግለጫ ስደተኞቹን በግዴታ ወደ ሌላ ቦታ ወስዶ ማስፈር ማላዊ ራሷ የፈረመቻቸውን ዓለም አቀፍ ድንጋጌዎች የሚጥስ አድራጎት ነው ብሏል። አንዳንዶቹ ስደተኞች ድብደባ እንደተፈጸመባቸው፣ ገንዘባቸው እንደተሰረቀ ነግረውናል ሲልም የሰብአዊ መብት ድርጅቱ አክሎ አስታውቋል። የፖሊስ ቃል አቀባዩ ፒተር ካላዬ ግን ንብረታቸውን የወረስነው ለጥበቃ በሚል ነው ይላሉ እንቅስቃሴያችን በጀመርንበት ጊዜ አብዛኞቹን ኮንቴነሮች ባለቤቶች ጥለው ሂደው ነበር። ይህ መሆኑን ስናይ እኛም ቆለፍናቸውና ለጥበቃ ወደ ፖሊስ ጣቢያው ወሰድናቸው። ለማንቀሳቀስ የሚከብዱትን እዚያው እንዲቆዩና በፖሊስ እንዲጠበቁ አድርገናል። ከዚህም ሌላ አሉ፣ የመውረስ እንቅስቃሴው የተጀመረው የተለያዩ ለወንጀል ተግባር የሚውሉ ሽጉጥ የመሳሰሉ መሳሪያዎች፣ እንዲሁም የሐሰት ገንዘብ ማተሚያዎች፣ ደግሞም የተለያዩ ማዕድኖች ተከማክተውባቸዋል የሚል ጥርጣሬ መሰረት በማድረግም ጭምር መሆኑን አክለው ተናግረዋል። የማላዊ ፖሊስ ባወጣው መግለጫ የንግድ ዕቃ ማስቀመጫዎቹ ወይም መደብሮቹ እነዚህ ኮንቴነር የሚባሉት የተወረሱባቸው ስደተኞች አስፈላጊውን የስደተኛ መታወቂያቸውን፣ መሳሪያ፣ የውጭ ገንዘብ እንዲሁም የንግድ ቤት ባለቤትነት ፈቃዳቸውን ይዘው እንዲቀርቡ አሳስቧል። ስደተኞቹ አስፈላጊውን ማስረጃ ይዘው የማይገኙ ከሆነ ግን በሀገሪቱ ሕግ መሰረት ንብረቱ እንዲወገድ ይደረጋል ሲሉ ነው ያስጠነቀቁት። ቡሩንዲያዊ ስደተኛ እንጋኮዶ ሚዛ ዛካዮ በዛኬላ የመጠለያ ካምፕ የስደተኛ ማህበረሰብ መሪ ናቸው። ፖሊሶች አንዳንዶቹን የወረሱትን ንብረት ከፍተው ገብተው የሚፈልጉትን ካደረጉ በኋላ መልሰው ቆልፈዋል የሚል ጥርጣሬ እንዳለ ይናገራሉ። ብዙ ገንዘብ የተቀመጠባቸው ተብለው የተጠረጠሩትን ቀደም ብሎም ተከፍተው ገንዘቡ ሙሉ በሙሉ ወጥቶ በአዲስ ቁልፍ ተቆልፈዋል። ከዚያም ሌላ ይህን ያደረጉ ሰዎች የባለቤቶችን ስም ለማጠልሸት የተለያዩ ነገሮችን አስቀምጠው ሳይሄዱ አልቀሩም ብለን እንሰጋለን። ማላዊ ያሉ አስራ ሁለት የሲቪል ማህበረሰብ ድርጅቶችን የሚወክሉት ቻርልስ ካጃሎዌይካ በበኩላቸው መንግስቱ ስደተኞችን በግድ ወደ ሌላ አካባቢ የማዛወሩን እንቅስቃሴ እንዲያቆም ጥሪ አቅርበዋል። መንግስት ከስደተኞች ላይ የወረሳቸውን ንብረቶች በትክክለኛው መንገድ ይፈተሻል የሚል እምነት እንደሌላቸውም ገልጸዋል። በመሰረቱ ጥገኝነት ጥያቄዎችንና ስደተኞችን በብሔራዊ ጸጥታና በኢኮኖሚ ላይ አደጋ የሚደቅኑ አድርጎ የማየት ነገር እንዳለ አስተውለናል። ይህ አሁን እየተደረገ ያለው ኮንቴነሮችን የመበርበር እንቅስቃሴም የዚሁ መንግስት ያራምዶ የቆዩ አመለካከት አካል ነው። የስደተኞቹን ንብረቶች ከፍቶ የመፈተሹ ሂደት የሚከናወነው በፍርድ ቤት ትእዛዝ እንጂ በፖሊስ አይደለም ያሉት የፖሊስ ቃል አቀባዩ ግን ይህንን በጥርጣሬ የተሰነዘረ አስተያየት እንደማይቀበሉ ተናግረዋል። አላማውም ስደተኞቹን ወደ ሌላ አካባቢ የማዛወሩ ሂደት ግልጽነትንና ተጠያቂነትን በተላበሰ መንገድ የሚከናወን መሆኑን ለማሳየት ነው በማለት ይከራከራሉ። ዝግጅታችን እንደቀጠለ ነው። ወደ ሀገር ውስጥ ዘገባ መለስ ስንል ደግሞ የትግራይን ክልል ባንዲራ የያዙ ሴቶች ከሀገሪቱ ዋና ከተማ አዲስ አበባ ላይ የትግርኛ ባህላዊ ጨዋታ ሲጨፍሩ ይታያሉ። ትዕይንቱ ከአንድ ዓመት በፊት ቢሆን ኖሮ የማይታሰብ እንደነበር ያወሳው የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ በዘገባው የፌዴራል መንግስት በህወሀት ላይ ጦር እንዲመዝ ባደረገው የሁለት አመቱ ግጭት ወቅት መጠነ ሰፊ የሰብአዊ መብት ጥሰቶች መፈፀማቸውን ዘርዝሯል። የኤኤፍፒ ዘገባ አያይዞም የቅድስት ማርያም መታሰቢያ የሆነውን ፍልሰታ ማርያምን የ አስራ ስድስት ቀናት ጾም መጠናቀቅ መነሻ ያደረገው የአሸንዳ በዓል ከሃይማኖታዊ ይዞታው የተሻገረ ባህላዊ አከባበሩ እየጎላ መምጣቱንም ይተርካል። አዲስ አበባ ላይ ሚሊኒየም አዳራሽ በተካሄደው የበዓሉ አከባበር ላይ ከተገኙት የተወሰኑት የሰጡትን አስተያየት እንከታተል። ለረጅም ጊዜ በብዙ ነገሮች ምክንያት አላከበርነውም ነበር እና ከሱ በኋላ ሁሉም ህዝብ ተዋዶ ተፋቅሮ አንድ ሆኖ ሁላችንም ከየቦታው ተለቃቅመን ባህላችንን በደንብ ለማጠናከት ሰብስበን ማክበራችን እሱም ልዩ ያደርገዋል የአሸንዳ በዓልን ለረዥም ጊዜ አላከበርንም ነገር ግን አሁን ሁሉም ወደ ፍቅርና አንድነት በመመለሳቸው አንድ ላይ ለማክበር በቃ ይህም ልዩ አድርጎታል አሸንዳ ማለት ትልልቅ ሰዎች ወጣቶች እንዲሁም ልጃገረዶች አንድ ላይ የምናከብረው ባህል ሲሆን የትግራውያን ነው እና ላይክ በቃ ሁላችንም መጥተን አንድ አይነት ለብሰን ፀጉራችንን ተሰርተን እጃችንን ተሰርተን ባህሉን የጠበቀ አለባበስ ደረጃውን ጠብቀን ነው እዚህ የምንገኘው። በጣም በጣም ደስ ሳይል ልገልጸው አልችልም። በጣም ደስ ይላል። ህዝቡ እንደምታዩት ነው። በጣም ቆንጆ ነው። እና እንደዚህ ብንቀጥል ሰላም የሚመስለው ነገር የለም። ሰላምና ፍቅር ለሀገራችን ለኢትዮጵያ ሙሉ لعالم ملو ما رأي أنا برن كذا بيفيت معنا آه عهون إيه أن دي الدقة من نخلقه بتأم دسي لعل بتأم Gabina <متصفيق> Vioe. ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቤና ቪኦኤ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች ይህን ይመስሉ ነበር። በዚሁ አጠናቀናል። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻችሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ወይም ደግሞ ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቀም በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታገኙን ትችላላችሁ። ነገ ከሌሎች መሰናዶች ጋር እንጠብቃችኋለን። Salam dan adar Terima